the voice of America. የኢትዮጵያ ፓርላማ ዛሬ ባስተላለፈው ውሳኔ የአርበኞች ግንቦት ሰባትን፣ ኦነግን፣ ኦብነግን ከሽብርተኛ ድርጅቶች ዝርዝር ሰርዟል። እርምጃው ሰላማዊ የፖለቲካ ትግልን እንደሚያበረታታም ተነግሯል። መለስካቸው አመሀ ዝርዝሩ ልኳል። በሶስቱ ድርጅቶች ላይ ተጥሎ የነበረውን የአሸባሪነት ፍረጃ የሚኒስትሮች ምክር ቤት ቀደም ሲል እንዲነሳ ወስኖ የነበረ ሲሆን የኢትዮጵያ ተወካዮች ምክር ቤት ውሳኔውን እንዲያጸድቀው በዚሁ ሳምንት ውስጥ ልኮታል። ፓርላማው ዛሬ ባካሄደው ስብሰባ የኦሮሞ ነጻነት ግንባር ኦነግ፣ የኡጋዴን ብሔራዊ ነጻነት ግንባር ኦብነግ እና የአርበኞች ግንቦት ሰባት ተጥሮባቸው የነበረው የአሸባሪነት ፍረጃ ተነስቶ ከአሸባሪ ድርጅቶች ዝርዝር እንዲሰረዙ የቀረበለትን የሚኒስትሮች ምክር ቤት ውሳኔ በሙሉ ድምፅ አጽድቆታል። ውሳኔው በሀገሪቱ የሚደረገውን ሰላማዊ የፖለቲካ እንቅስቃሴ እንደሚያጠናክረው ታምኗል። አንዳንድ የፓርላማው አባላትም ከዚሁ ጋር የተያያዘ አስተያየት ሰጥተው ነበረ። ማስፋት ነው። ዲሞክራሲን ሞር ሪጅ ኦፍኔት የማድረግ ጉዳይ ስለሆነ ከዚህ አንጻር አይቶ በሰላማዊና በሕጋዊ መንገድ መምራት ለህዝብም ሰላም መፍጠር የሚቻልበትን ምህዳር እየፈጠረ ያለ ጉዳይ ስለሆነ እጅግ ጠቃሚ በመሆኑ በዚሁ መልክ ብንወስደው ጥሩ ነው የሚል ሀሳብን ያለኝ አመሰግናል። ፓርላማው የመጪውን ዓመት ማለትም የ2011ን የሀገሪቱ ባጀት እንደሚያዘርቅም ይጠበቃል። በነገ ዕለት ፓርላማው እንደሚያዘርቀው የሚጠበቀው ይህ የሀገሪቱ በጀት 346.9 ቢሊዮን ብር እንደሆነም ታውቋል። ይህም ዘንድሮ ከነበረው በጀት በሦስት ነጥብ ስድስት ቢሊዮን ብር ያህል ከፍ ያለ ነው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።